ከ700 ሺህ በላይ የኦሮሚያ ክልል ነዋሪዎች ተፈናቅለውበታል በተባለው የኦሮሚያ እና የሶማሊያ ክልል ግጭት ከባሌ ዞን ቆላማ አካባቢዎች ከ116 ሺህ በላይ ኦሮሞዎች ተፈናቅለዋል። ሪያድ ለሚኖሩ የአካባቢው ተወላጆች የደረሰው መረጃ እንደሚያሳየው ታዲያ እስካሁን ይህ ነው የሚባል ድጋፍም አላገኙም። የአካባቢው ተወላጅ አቶ ሙስጠፋ ሁሴን እንደሚናገሩት ዛሬም በከፍተኛ ስቃይ ውስጥ ናቸው። ያሉበት ተጨባጭ ሁኔታ አንድ ፍራሻቸው አፈር ትራሳቸው አፈር የሚለብሱት ቀን የዋሉበትን ልብስ ብርድ የማይከለክል ሙቀት የማይከለክል ዝናብ የማይከለክል በራሳቸው ከእንጨት የተሰራች ጎጆ ውስጥ በፕላስቲክ የተከበበች ውስጥ ነው የሚኖሩት። በጣም የሚያሳዝን ነገር ነው። የሰማ ነው። አቶ አወል አህመድም ከአስተባባሪዎቹ አንዱ ናቸው። እሳቸው እንዳሉት ደግሞ የአካባቢው ቆላነት ስፋትም ሆነ ከመንገድም ሆነ ከመሰረተ ልማት መራቅ ችግራቸውን ውስብስብ አድርጎታል። የት የት አካባቢ ነው? ባሌ ደሎመና በራቅ አካባቢ እንደዚሁም ድራይቱ ሰዌና እንዳዌ ሰረር ዳዌቃችን የሚባሉ አካባቢዎች ናቸው። እንደዚህ አይነት ቦታ እንደውም በጣም ከሚገርም ነገር እስከ ቅርብ ጊዜ ያለን ኢንፎርሜሽን ከባሌ ዞን አስተዳደር የተራበ እና የተፈናቀለ ሰው የለም የምል ነበር፣ ግን ከዚሁ ከኛ አካባቢ በአካል ሄዶ ዳታውን ያመጣለን ሰው 1130 አካባቢ ሰው ከቦታው ላይ ተፈናቅሎ ከዚህ ውስጥ 16 ሺ ህዝብ እስከ ዛሬ ማንም እንዳልደረስለትና በረሃብ ሰውነታቸው አብጠው በውሃ እጦት ምክንያት ብዙ ችግር የደረሰባቸው ሰዎች እንዳሉ ከዚሁ ከሪያድ አካባቢያችን እዛ ቦታ ላይ ተገኝቶ ያለው ሰው በትክክል መረጃውን አምጥቶልናል ማለት ነው። መምህር አብዱል ፈታህ አብዲ በድጋፍ ማሰባሰብ መርሃ ግብሩ ላይ ተገኝቷል። በአንድም ሆነ በሌላ መልኩ ውጭ ሀገር ያለው ወገን ሀገር ውስጥ ከተፈናቀሉት የተሻለ ነው። በመሆኑም አለንላችሁ የማለት ኃላፊነት የማንኛውም ኢትዮጵያዊ መሆን እንደሚኖርበት ያሰምሩበታል። እኛ ከበላን ትበላላችሁ፣ እኛ ከተራብን ትራባላችሁ፣ እኛ ከለበስን ትለብሳላችሁ። ስለዚህ እኛ ያለንን ነገር ይኖራቸዋል አይደለም የእኛ ንብረት፣ እኛም የእናንተ ነን በሚል ነው ህዝቡ እንደምታየው ያለውን ሁሉ እየሰጠ ያለሁ አሁን ቅድም አይተሃል አንድ ወጣት ሰዓቱን ሁሉ ሳይቀር ነው ጃኬቱን አውልቆ ሲሰጥ የነበረው። እንዴት ብዬ እንደምገልጸው አላቅም እዛ ያለውን ሁኔታ በቪዲዮ በቴሌቪዥን ስትከታተለው ያስለቅሰሃል። ሰብአዊ ፍጡር መሆን ብቻ ይበቃል። ይሄ ነገር አግባብ የሌለው ነገር፣ በሰው ልጅ ላይ እየደረሰ ያለው ነገር ተቀባይነት የሌለው ነገር መሆኑን ለመመስከር سبعة فطور ما هون بتشا يجد أورما ويم إثيوبيا ما اللي بهم <applause> እድሉን አግኝቴ ወደ ሴቶች ብትሄድ ያደረጉት ልገሰብ የገንዘብ የተለያዩ ልብስ ሁለት ኮንቴነር የሚሆን ልብስ ተከምሯል። እንደገና ከወርቅ ጭምር ምንም ሳያስቀር ነው ሴቶችም ሲሰጡ የነበረ። በድጋፍ ማሰባሰቢያው ላይ የተገኙት ወጣቶች፣ ጎልማሶችም ሆኑ አዛውንቶች ከ500 እስከ 5 ሺህ ሪያል ድረስ ለግሰዋል። አሰባባሪዎቹ እንዳሉት ከሁለት ኮንቴነር በላይ የሚሆኑ የህፃናት የሴቶችም ሆኑ የወንዶች አልባሳት እንዲሁም የምሽት ልብሶች በልግስና ተገኝተዋል። ከኢትዮጵያ ኤምባሲም የድጋፍ ደብዳቤ በመያዝ ለተረጂዎቹ በተቻለ ፍጥነት የማድረስ ተግባር በቀጣይነት እንደሚያከናውኑም አስታውቀዋል። ስለ ሽሽብሩ ለዶቼ ቨለ ሪያድ